በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከግንቦት ሰባት ጋራ በመተባበር የሽብር ወንጀል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኘው አቶ አስቻለው ደሴ በድብደባ የተጎዳውን የዘር ፍሬ እንዳይታከም እክል እንደገጠመው በዛሬው ዕለት ለፍርድ ቤት ማመልከቱ ተሰማ። ጠበቃው አቶ አለልኝ ምህረቱ የዛሬውን የችሎት ሁኔታ ለአሜሪካ ድምጽ እንደተናገሩት ከዚህ ቀደም ተከሳሹ የተጎዳውን አካሉን ለፍርድ ቤት ገልጦ በማሳየቱና በዓለም አቀፍ ቀይ መስቀል በመጎብኘቱ ክትትል ተጀምሮለት እንደነበር ለፍርድ ቤት ማስረዳቱን ገልጸው፣ ነገር ግን በሂደት ለተገኘው የቅዱስ ጳውሎስ ሆስፒታል የቀዶ ጥገና ህክምና ቀጠሮ ሳይወሰድ እንደቀረና እንዳመለጠው ተናግሯል ብለዋል። ጠበቃው አቶ አለልኝ ምህረቱ ለአሜሪካ ድምጽ ራዲዮ ስለ ደንበኛቸው ሲናገሩ አቶ አስቻለው ደሴ በሀያዎቹ ቤት ውስጥ የሚገኝ ወጣት ሲሆን በሐምሌ ወር 209 ዓ ም በሽብር ወንጀል የተከሰሰው ከሌሎች ሶስት ተጠርጣሪዎች ጋራ ነው። ጉዳዩም በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት እየታየ እና ምስክር ለመስማት በቀጠሮ ላይ ነበር። ነገር ግን አቶ አስቻለው ከተከሰሰ ጊዜ ጀምሮ ለፍርድ ቤት አቤቱታ በማቅረብ ላይ ይገኛል ብለዋል በፌደራል ፖሊስ ወንጀል ምርመራ ቢሮ ደረሱብኝ የሚላቸው ጉዳቶች አሉ። በየጊዜው ለችሎት ያቀርብ ነበረ። በተለይ በአንድ ወቅት ልብሱን አውልቆ እስከ ማሳየት ደርሰ ነበር። በዛ ምክንያት የተጎዳ አካል አለው። ለዛ በቂ ሕክምና ሊያገኝ አልቻለም ነበር። የዓለም ቀይ መስቀል ማህበር ሄደው አይተውታል። ከዛ በኋላ ሕክምና እንዲያገኝ ተደርጎ ክሊንቶ አጠቃላይ ሆስፒታል ይባላል ለማረሚያ ቤቱ ታራኞች የሚመረምር ወይም የሚያክም ከዛ ተመርምሮ ሪፈር ተባለ። ከአቅማችን በላይ ነው ብለው ሪፈር ያደረጉት ወደ ቅዱስ ጳውሎስ ሆስፒታል ተላከ። የቅዱስ ጳውሎስ ሆስፒታል ደግሞ በተደጋጋሚ ምርመራ ካደረገ በኋላ ለየካቲት ሀያ ሰባት ቀን ሁለት ሺህ አስር ዓመተ ምህረት ለቀዶ ጥገና ቀጠሮ እንደያዘው ዋና ነበረ። አቶ አስቻለው ከዚህ ቀደም በነበረ ቀጠሮ ፍርድ ቤቱ ጉዳቴን ሊያይልኝ ይገባል በሚል የለበሰውን ልብስ በማውለቅ የተጎዳውን አካሉን ለችሎት ባሳየበት ጊዜ በአዳራሹ ውስጥ የነበሩት ሰዎች በሙሉ ሐዘን ተሰምቷቸው እንደነበር አቶ አለልኝ ተናግረዋል። በጣም ሰው ስሜት ነበር ገልጦ ሲያሳይ በመከልከልም አስበው ነበር፣ ነገር ግን ያው ክልክላውን አልተቀበለም። በተለይ በዛን ቀን ያው ምልሽ ጥሩ እንትን አልነበረም። በጣም ብዙ ህዝብ ነበረ፣ ተመልካችም ነበረ፣ እስረኞችም በጣም ብዙ ነበሩ። አዳራሽ ሞልቶ ነበር። እንዲናገርም አልተፈቀደለትም ነበር። እሱም ብዙ ነው፣ በቃ ልብሱን አውልቆ ያሳየው እንኳን፣ በግሌ ክሬው ነበረ፣ ምናልባት ከሞራሌ ከምናምን ጋር ብዬ በፍጹም ምን አይነት ሞራል አለኝና ነው ይሄን የምትከለክለኝ? ያለኝ ተቃወምም ሞራሌና ሙቷ አለረ ሞራል የለኝም አለና ወለጋ አሳየ። የዛሬው ቀጠሮም መደበኛ እንዳልነበር የተናገሩት አቶ አለልኝ አንደኛ በዋናው የቀዶ ጥገና ቀጠሮ እለት ወደ ሆስፒታል እንዳልተወሰደና ሁለተኛ ደግሞ ቂሊንጦ ማረሚያ ቤት ዞን አራት በሚባል ቦታ ጨለማ ቤት ውስጥ በመታሰሩ ከዛ እንዲወጣ ማመልከቻ በማቅረቡ ነው ብለዋል። ለቀዶ ጥገና ህክምና በተቀጠረበት ቀን ማረሚያ ቤቱ አልወሰደውም። በቅዱስ ጳውሎስ ሆስፒታል ማለት ነው። ባለመሄድ ምክንያት የታሰበለት ቀዶ ጥገና አልተደረገለትም። እሱ እንግዲህ እንደሚለው በድብደባ ምክንያት ደረሰብኝ የሚለው የዘርፍ ለው ላይ ከፍተኛ ችግር ስላለ ቀዶ ጥገና ካልወጣ በስተቀር ወደ ሌላ ሊለወጥ ይችላል ብሎ የቅዱስ ጳውሎስ ሆስፒታል ሐኪሞች ለቀዶ ጥገና እንደ ቀጠሯችለት እንደነበረ ነገር ግን በቀጠሮ ማረሚያ ቤት ሊወስደው ስላልቻለ እንደገና ለሌላ ረጅም ቀጠሮ ስላልፎብኛል በሚል መዛሪያ ቤት ያቀረበው እኔ እንዳናገርኩት ሐኪሞቹ ያሉት በቀዶ ጥገና ካልወጣ በስተቀር አይንቄሽን እያደገ ሄዶ እኔ ሊለጎት እንደሚችል እንደነገሩት ነው የነገረኝ ገና። ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ለማድረግ ረዘም ያለ ቀጠሮ እንደሚያስፈልግ ይህንን ቀጠሮ ለማግኘትም የተለያዩ ምርመራዎችን ሲያደርግ እንደነበር አቶ አስቻለው ለችሎት አመልክቷል ብለዋል። የቀዶ ጥገናውን ለማድረግም ለየካቲት 27/2010 ዓ ም ቀጠሮ ተሰጥቶ የነበረ ሲሆን የቂሊንጦ ማረሚያ ቤት ኃላፊዎች ግን ሁለት ቀን አሳልፈው የካቲት 29/2010 ዓ ም እንደወሰዱት ተናግሯል። በዚህ እለት ግን ሐኪም ባለመኖሩ በነርሱ አማካኝነት ለግንቦት 17 ሌላ ተለዋጭ ቀጠሮ እንደተሰጠውና እንደተራዘመበት አመልክቷል። ፍርድ ቤቱም ይህንን ሁኔታ ተመልክቶ ሆስፒታሉ ቀጠሮውን እንዲያሳጥርለት ሁኔታውን ለማስረዳት እንዲችል እስር ቤቱ ወደ ሆስፒታል እንዲወስደው እንዲታዘዝለት አቤት ማለቱን ጠበቃው ተናግረዋል። ፍርድ ቤቱም አቤቱታውን በጽሁፍ እንዲያቀርቡ ትእዛዝ ሰጥቶ ተለዋጭ ቀጠሮ ሰጥቶናል ብለዋል። ከጨለማ ቤት እንዲወጣ ላቀረበው አቤቱታም አቃቤ ሕግ የሰጠው ምላሽ ተመርምሮ ለብይን ለአርብ መጋቢት ሰባት ሁለት ሺ አስር ዓመተ ምሕረት ተለዋጭ ቀጠሮ መስጠቱ ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ